በብሪታንያ የኦሮሞ ሴት ማህበር ያዘጋጀው ወይም የጠራው የአደባባይ ሰልፍ እዛ ለንደን እየተደረገ ነው። እንደሚመስለኝ አንተም ከሰልፈኛው ጋር ነህ። ምንድን ነው ጥያቄያቸው? የአዲስ አበባ ከተማን መስፋፋት አስመልክቶ፣ ከዚያ ደግሞ የኦሮሞ ተማሪዎች በጀመሩት እንቅስቃሴ ብዙ ተማሪዎች ሞተዋል የሚባለው እና ይሄንን በመቃወም በብሪታንያ እንግዲህ ይሄ ሶስተኛ ጊዜ የተቃውሞ ሰልፍ መደረጉ ነው። የመጀመሪያው በኦሮሞ ተወላጆች ነበር። ከዚያ ቀጥሎ ደግሞ በሙሉ ኢትዮጵያውያን ሁላችንም ኦሮሞንም በሚል ነበር። የዛሬውን የተቃውሞ ሰልፍ ደግሞ ያዘጋጁት በብሪታንያ የሚኖሩ የኦሮሞ ሴቶች ማህበር ነው። ተቃውሟቸውን የጀመሩት መጀመሪያ ከቢቢሲ ነው ቢቢሲ ችግሩን አልዘገበም በማለት ከዚያ ደግሞ ወደ ኬንያ ኤምባሲ ጎራ በማለት ኬንያ የኦሮሞ ስደተኞችን እያሳለፈ ለኢትዮጵያ መንግስት ይሰጣል በሚል የተቃወሙት፣ አሁን እንግዲህ ጠቅላይ ሚኒስትሩ ቢሮ ፊት ለፊት ደርሰዋል። እዚያም የአሁን ተመሳሳይ ተቃውሞቸውን የሚያደርጉት እንግዲህ የዛሬውን ተቃውሞ ደግሞ ለየት እንዲያደርገው ምንድን ነው፣ ከትላንትና ማታ ጀምሮ ዛሬም ነግም የተወሰኑት ሴቶች ከጠቅላይ ሚኒስትሩ ቢሮ ፊት ለፊት በመሆን በማደር ተቃውሞቸውን ያቀርባሉ። ዝግጅቱን ካዘጋጁት መካከል ከኦሮሞ ሴቶች መካከል ወይዘሮ አዲስ አለም ፍሳነ አቀርባቸዋለሁ ምንድን ነው እስቲ የዚህ የተቃውሞ ሰልፎ አላማ ዛሬ ያዘጋጃችሁት እናቶቻችን የኦሮሞ እናቶች በዛሬ ቀን እያለቀሱ ናቸው ልጆቻቸው ስለሞቱባቸው ማለት ነው ከመቶ ሀያ አምስት በላይ ተማሪዎች ሰላማዊ ሰልፍ እያደረጉ ተገለዋል እነዚህ ልጆች የኢትዮጵያ መንግስት ገሎብናል ዛሬ እኛ ለልጆቻቸው ከሚያለቅሱት የኦሮሞ እናቶች ጋር እያለቀስን ነው ከቢቢሲ የዜና አገልግሎት መስሪያ ቤት ጀምራችሁ ከኬንያ ኤምባሲም ጭምር ሄዳችሁ፣ ለምን ሁለቱ ቦታዎችን ለመሄድ ያስፈለገው? ቢቢሲ እስካሁን ድረስ የኦሮሞን ጉዳይ በጥልቀት ወስዶ ለዓለም አቀፍ ወይም ደግሞ ለአገሬው ህዝብ አላስተዋወቀም ወይም ደግሞ አላሰራጨም። የኢትዮጵያ መንግስት የራሱን ህዝብ እየጨፈጨፈ እየገደለ ያን ሁሉ እያወቁ አያውቁም ማለት አንችልም። ያውቃሉ፣ እያወቁ የኢትዮጵያ መንግስት እየደግፈው ማለት ነው። ምንም ዜና እያሰራጨው አይደሉም። የኬንያ ደግሞ በዚህ ሳምንት ውስጥ ሀያ አምስት ልጆቻችንን ወስደው አሳልፈው ለኢትዮጵያ ኢሚግሬሽን ሰጥተዋል ናይሮቢ ውስጥ። ይሄ የሚያሳዝን ነው። ኬንያ ከአንድ አንድ ሀገር ናት ጀኔቫ ኮንቬንሽን ሳይን ካደረጉት መካከል እና ሬፊዩጂ መቀበልና ማስተናገድ አለባት። ከዚህ በፊት እያደረጉ ነበር። አሁን ግን ጥቅም ስለሚያገኙ ምክንያቱም የኢትዮጵያ መንግስት የኦሮሞን መሬት በመጠቀም የኦሮሞን ምርት በመጠቀም ለኬንያ የሆነ ነገር ትሰጣለች ማለት ነው። አሁን ደግሞ የብሪታንያው የጠቅላይ ሚኒስትር ቢሮ ፊት ለፊት ያላችሁ እንደገና ደግሞ ከትናንትና ማታ ጀምራችሁ ዛሬ ማታ፣ ነገ ማታ ከዚሁ ከጠቅላይ ሚኒስትሩ ቢሮ ፊት ለፊት አዳር ታደርጋላችሁ። ለመሆኑ የእናንተን ጩኸት፣ የእናንተን ሮሮ የብሪታንያ መንግስት ይሰማል ብላችሁ ትገምታላችሁ? የብሪታንያ መንግስት ምንም ማድረግ እንዲያደርግላቸው ነው ምታደርጉት? አሁን እንዳልከው ከትናንትና ጀምረን ለሶስት ቀን እዚህ እናድራለን። ሴቶች ብቻ ሳይሆንም እናድረው ወንዶችም ወጣቶችም ከኛ ጋር ያድራሉ። የኦሮሞ ሰዎችም ሌሎች የተጨቆኑ ዜጎችም ከኛ ጋር ያድራሉ። ይህን የምናደርገው የእንግሊዝ መንግስት አቅም ማለት አንችልም ያለውን ነገር ያውቃል። እያወቁ ነው ይሄን የሚሰሩት። ዩማን ራይት ቫዮሌሽን አለ በሀገራችን እና ያን እያሉ እያዩ ነው ገንዘብ የሚሰጡት። እና ኢትዮጵያ ውስጥ ዲሞክራሲ የለም። ስለዚህ ዲሞክራሲ ሀገራችን ውስጥ እስከሚመሰረት፣ ሰላም እስከሚመሰረት፣ እኩልነት እስከሚመሰረት ድረስ እርዳታ እንዲቆም ነው የምንጠይቀው። በጣም አመሰግናለሁ። እሺ፣ ነጋሽ አመሰግናለሁ። ድልነሳ እኔም ከዚህ በላይ የምጠይቅህ ነገር የለም። እየተከታተልክ እንግዲህ ተመሳሳይ ነገሮች ሲኖሩ እንደምትዘግብልን ተስፋ አድርጋለሁ። መልካም ምሽት። መልካም ምሽት ለሁላችንም።